አሸናፊው የክርስቲያን ኑሮ የመጽሐፈ ኢያሱ ጥናት ከዶክተር አለን ሬድ ፓስ በዋቅጭራ ጎባ ወደ አማርኛ ተተረጎመ። መቅደም የእግዚአብሔር ቃል የሚገለጽበትና ለእርሱም የምንከላከልበት አይነተኛ መንገድ ቃሉን በመግለጽ ማስተማር ነው። ከኦሪት ዘፍጥረት የመጀመሪያ ቁጥር እስከ ራእየ ዮሐንስ ድረስ የመጨረሻ ቁጥር እያንዳንዱ ገጽ የእግዚአብሔርን እውነተኛነትና ትክክለኛነት ያሳያል። በታሪክም ሆነ በሳይንስ ረገድ እያንዳንዱ ገጽ ትክክለኛ ነው። መጽሐፍ ቅዱስ ይህን ሁሉ መሆኑ የተረጋገጠ ቢሆንም በመሠረቱ የታሪክ ወይም የሳይንስ መዝገባ አይደለም። ዋናውን የመጀመሪያ ዓላማው የእግዚአብሔር መግለጫ መሆኑ ነው። ለእግዚአብሔር ፍቅር፣ ለኃጢአታችን፣ ለፍርዱ፣ ለጽድቁ፣ ለምሕረቱ፣ እና ለደህንነቱ ላዘጋጀው ዕቅድ መስጠር መክፈቻ ቁልፍ አድርጎ ሰጥቶናል መጽሐፍ ቅዱስ አንድ መጽሐፍ መሆኑን ከተገነዘብን አዲስ ትርጉም እናገኝበታለን። የመጽሐፍ ቅዱስ መጽሐፍት በማይተዋወቁ ሰዎች በልዩ ልዩ ቋንቋዎች በተራራቁ አገሮችና 1500 ዓመታት በሚሆኑ ጊዜያት ውስጥ ተጽፈው የተጠራቀሙ ናቸው። ሆኖም በመጽሐፉ የሚገኙ የሚገኘው ዓላማ አንድ ስለሆነ ሐሳቡን ያመነጨና በሥራ ላይ አዋለ የመጨረሻውን ከመጀመሪያ ጀምሮ የሚያውቅ አምላክ መሆኑን እንረዳለን። መጽሐፍ ቅዱስ የዓለምን ታሪክ ወይም ሳይንስ ለማስተማር ሳይሆን ለአንድ ዓላማ የተጻፈ ነው። ስለዚህ የዓለምን ታሪክ ወይም ሳይንስ በትክክል ባይገልጽ እንኳን ዋናውን ዓላማ ሲያስተምር ትንሽ ነቁጥ ያለ ስህተት የለበትም። ብሉ ኪዳን የአንድ ህዝብ ታሪክ ነው። አዲስ ኪዳን የአንድ ሰው ታሪክ ነው። ያ ህዝብ ያንን ሰው ለማፍራት የተመረጠና ለዚሁም በቂ ሆኖ እንዲገኝ እግዚአብሔር በብዙ ሰዎችና መንገድ የመከራውና የተከባከበው ነው። የሙሴ መጽሐፍት ስለ ሕዝቡና ስለ ሕጋቸው ይናገሩናል። የሚቀጥሉት አስራ ሁለት መጽሐፍት የሕዝቡን መንግሥትና አገዛዝ ይገልጻሉ። ከዚያ በኋላ ያሉት አምስት የቅኔ መጻሕፍት ያ ሕዝብ በተድላ የኖረበት ኖረበት ወርቃማ ዘመን መግለጫ ናቸው። የቀሩት አስራ ሰባት የነቢያት መጻሕፍት ሕዝቡ በጨለማና በመጠቃት የኖረበት ዘመን ታሪክ ናቸው። ስለዚህ ነቢያት የሕዝቡ ሐዘን ወደ ደስታ፣ ልቅሷቸውም ወደ ሳቅ የሚለወጥበት ጊዜ ወደፊት እንዳለ እየተነበዩ ያጽናኗቸው ነበር። ይህም የሚፈጸመው ያ ሰው ወይም ክርስቶስ ሲመጣ ነው። አራቱ ወንጌላውያን የዚያን ሰው መወለድ፣ ሕይወትና ሞት፣ ትንሣኤ ያወራሉ። እግዚአብሔር ራሱ ሰው ሆኖ በመካከላችን መመላለሱ እግዚአብሔር ምን እንደሆነና ምን ለማድረግ እንደሚችል ይገልጹልናል። ያም ሰው ወይም ክርስቶስ የተሟላና ጉድፍ የሌለበት እውነተኛ የፍቅር ሕይወት ነበረ። በችግር ያሉትን የሚወደና ካላጣት የሚጠላው የሌለው ነበር። የሐዋርያት ሥራ የዚያን ሰው መንግሥት እንደ ጀመረ ይተርካል። የሐዋርያት መልእክቶች የዚያን ሰው መንግሥት ሕገና ሥርዓት ያስተምራሉ። ራእይ ዮሐንስ ያ ሰው ለወደፊት ፍጹማን በመሆን በመሆኑ መላዋን የዓለም መንግሥት እንደሚገዛ ይተነብያል። ብሉ ኪዳን የአዲስ ኪዳን ጥላ ነው። በብሉ ኪዳን የተዘጋጀው ፕሮግራም በአዲስ ኪዳን በሥራ ላይ ውሏል። ያለ ብሉ ኪዳን አዲስ ኪዳንን አናስተውለውም። ያለ አዲስ ኪዳን ብሉ ኪዳንም ተፈላጊነትን ያጣል። በተጨማሪም እግዚአብሔር በብሉይ ኪዳን ዘመን ከሰው ጋር ያደርግ የነበረው ሁሉ በአዲስ ኪዳን ከሰው ጋር ለሚያደርገው ጥላ ነው። ከመጀመሪያው ለወደቀው የሰው ዘር ደህንነት ሰው በሆነው በክርስቶስ ኢየሱስ ብቻ እንዲሆን ታቅዷል። ነገር ግን ከመምጣቱ ከመሞቱና ከመነሳቱ አስቀድሞ ክርስቶስ በነሱ በኩል ከሚመጣው ህዝብ ጋር እግዚአብሔር ይሠራ ነበር። እንደዚሁም ዛሬ በኢየሱስ ክርስቶስ በኩል በእያንዳንዱ ሰው ይሠራል። አንድ ጊዜ ይህንን እውነት ከመጨበጥ ከጨበጥን ብሉይ ኪዳን የደረቅ ታሪክና ፍቺ የሌለው መሥዋዕት መጽሐፍ ከመሆን የእግዚአብሔር መግለጫ ወደ መሆን ይለወጣል። ይህም ነገር አሁን ልናጠና ስላለው መጽሐፈ ኢያሱ እውነተኛ መሠረት ነው እንደማምነው። ዛሬ ከክርስቲያን ኑሮ የጎደለውን ምስጥር በመጽሐፈ ኢያሱ እናገኛለን። ዛሬ አብያተ ክርስቲያናትን የሚያስፈልጋቸው ታላቁ መንፈሳዊ መታደስ በአዲስ ኪዳን ትምህርት መሠረት የሚፈለግባቸው የክርስቲያንነት ኑሮ አቋም መሆኑ ከጥቂት ዓመታት ወዲህ ዋና እምነቴ ሆኗል። በምናምነውና በአናኗራችን መካከል ታላቅ ገደል ያለ ይመስላል እንዲሁም በክርስቶስ በተሰጠን ስፍራና በኑሯችን መካከል ትልቅ ልዩነት አለ። መጽሐፍ ቅዱሳችንን ከልባስ እስከ ልባስ እንደምናምን ብዙ ጊዜ እናወጋለን። መጽሐፍ ቅዱሳችንን ከልባስ እስከ ልባስ እንደምናምን ብዙ ጊዜ እናወጋለን። መጽሐፉ የሚጠይቀውን እውነተኛ ኑሮ ግን መኖር ያቅተናል። በዘመናችን ያለውን ዓለም የእግዚአብሔር መንፈስ እንዲጎበኝና እንዲባርክ እንለምናለን። ነገር ግን ከዚህ የሚቀድመው የቤተ ክርስቲያን አዲስ ኪዳን እንደገና መከተልና የእግዚአብሔርን ቃልም የሚሰጠውን ሙሉውን መግለጫ ማመንና ማመን የሚጠይቀውንም የተቀደሰ ኑሮና ጠባይ መፈጸም ነው። እንደ እውነቱ የሆነ እንደሆነ ዛሬ እንደ ጊዜው መሆንንና ጸንቶ የቆየውን ግን ከቃሉ ውጭ የሆነውን ልማድ በማይቃወመው ወንጌላውያን አካባቢ ብዙ ስብከትና ፕሮግራም ብዙም ችሎታና ምስክርነት አለ። ነገር ግን ትውልዳችንን ወደ ጌታ ለማምጣት የተደረገው ድካም ውጤት እጅግ አነስተኛ ነው። የእውነተኛ በረከት መንገድ አድካሚ፣ ሁልጊዜም የሚደረግ የሚያደናግርና አብዛኛውን ጊዜ ግን ፍሬያማ ነው። ሰዎች የክርስቶስን ስራዎችና የእግዚአብሔርም ለእያንዳንዱ ነፍስ ያዘጋጀውን ደህንነት እንዲያገኙበት ጌታችንም እንዲጠቀምበት ይህ መጽሐፍ በብዙ ጸሎትና ምኞት የተደረሰ ነው። አሸናፊውም የክርስቲያን ኑሮ የሚመሰገንና የሚወደድ ታሪክ ብቻ ሳይሆን ልንደሰትበት የሚገባን ሕይወት ነው። በዚህ መጽሐፍ የሚገኙት ዋናዎቹ አሪስቶችና ቁም ነገሮች በሙዲ ቤተ ክርስቲያን አገልግሎቴን በጀመርሁበት በ1946 ዓመተ ምህረት የሰበኩባቸው ናቸው። ብዙዎች ሰዎች እንዲታተም ስለጠየቁኝ ለንባብ እንዲመች በማድረግ ከስብከቱ አደረጃጀት ዋና ሐሳብ ሳላዛነፍ ደረስኩት። ስለዚህ ተመራማሪ አንባቢ ይህን ስለሚያገኝበት ባይስማማው ይቅር ይበለኝ። በሕይወቴ ለሰጡኝ መንፈሳዊ ድጋፎች ብቻ ሳይሆን ይህንን መጽሐፍ ሳዘጋጅ በጽሁፎቻቸው ለረዱኝ ለዶክተር ኤፍ ቢ ማየርና ለዶክተር ግርሃም ሳክሮጂ ባለ ውለታ ነኝ። እነዚህም ሰዎች አሸናፊውን የክርስቲያን ኑሮ የሚኖሩ ያስተማሩና ስለሱም የጻፉ ናቸው። ስራቸውም ለኔ ብቻ ሳይሆን ለማይቆጠሩ አላፋት በረከትን አስገኝቷል። የእግዚአብሔር ቃልና እነዚህ ሰዎች አድራጎት ያስገኘልኝ በረከት ለሌሎች እንዲደርስ መኛለሁ። ይህን መጽሐፍ በማዘጋጀትና በማረም ለረዱኝ ለወይዘሪ ትርቢን ሃሪስ ምስጋናዬን አቀርባለሁ። አለን ሬድፓስ ቺካጎ ኢሊኖይስ። የመጀመሪያ ክፍል አላማን መመልከት። ምዕራፍ አንድ የክርስቲያን ኑሮ አላማ። ኢያሱ አንድ ሁለት እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የናዌን ልጅ ኢያሱን እንዲህ ብሎ ተናገረው፣ ባሪያዬ ሙሴ ሞተዋል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደሚሰጣቸው ምድር ይህን ዮርዳኖስን ተሻገሩ። ለሙሴ እንደ ነገርሁ የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለ። ከምድረ በዳው ከዚህም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ፍራጤስ ድረስ ከኬጢያውያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። በሕይወት ዕድሜ ሁሉ ማንም አይቋቋምም። ከሙሴ ጋር እንደሆንሁ እንዲሁ ካንተ ጋር ይሆናለሁ። አልጥልህም፣ አልተውህም። ለአባቶቻቸው እሰጣቸዋለሁ ብዬ የማልሁላቸውን ምድር ለዚህ ሕዝብ ታወርሳለህና ጽና አይዞ ነገር ግን ጽና፣ እጅግ በርታ። ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገው፣ በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ከአፍህ አይለይ። ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜም መንገድህ ይቀናልሃል ይከናወንልሃልም። በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዙሁም? እኔ ኢያሱ አንድ አንድ እስከ ዘጠኝ የመጽሐፈ ኢያሱ የችኮላ አነባበብ። ኢያሱና ሰራዊቱ የከናንን ምድር ለማሸነፍ ስላደረጓቸው ውጊያዎች የተጻፈው ታሪክ በእግዚአብሔር ቃል ውስጥ ይህን ያህል ሰፊ ቦታ ለምን ተሰጠው የሚል ጥያቄ ሳይፈጥር አይቀርም። ነገር ግን በቀላል ልታወቅ የማይችል ጥልቅ የሆነ ውስጣዊ ምስጢር በዚህ መጽሐፍ ውስጥ እንዳለ የታመነ ነው። ይህንንም ውስጣዊ ምስጢር ስንመረምር በብዙዎቹ የቤተ ክርስቲያን መዝሙራት ከመንገድ የሳተ ሳንስት አንቀርም። በብዙ የቤተ ክርስቲያን መዝሙራት ዮርዳኖስ በሞት ከነአንም በሰማያዊ አገር ተመስለዋል። በመጽሐፈ ኢያሱም ውስጥ በእነዚህ ትርጓሚዎች ብንመራ በገጾቹ ለተጻፉ ብዙ ነገሮች ምንም አይነት ፍቺ አይኖራቸው። በመጽሐፈ ኢያሱ ከነአን የጦር ሜዳ ነው። በእውነቱ ይህ ወደ እረፍት እረፍታቸው የገቡት ሰዎች ፈንታ አይደለም። ክርስቲያን በምድራዊ ኑሮ ሁሉ የሚጋፈጠው ጠላት አለ። ነገር ግን ጦርነቱ አልቆ ከጌታው ጋር የሚሆንበት እረፍት በናፍቆት ይጠባበቃል። እንግዲያውስ ይህ አይሆንም። በእነዚህ ሀያ አራት ምዕራፎች የተጻፉትን ሁኔታዎች ትርጉም ማስተዋል ከፈለግን ጠለቅ አድርገን መመርመር ይገባናል። የዚህ የብሉይ ኪዳን መጽሐፍ ትርጓሜ በአዲስ ኪዳን በሚገኙ በኤፌሶንና በዕብራውያን መልእክቶች እንደሚገኙ ትገምታለ። ለምሳሌ በዕብራውያን ምዕራፍ ሶስትና አራት የከናን ምድር እያንዳንዱ አማኝ በዚህ ምድር የሚካፈላቸው ረፍትና ድል እንዲሁም በክርስቶስ ሃይማኖት ያለ ረፍት ምሳሌ መሆኑን እናገኛለን። ያለ ረፍት መሆን ምሳሌ መሆኑን እናገኛለን። ደግሞም ወደ ኤፌሶን ሰዎች የተጻፈው መልእክት ስለ ሰማያዊ ስፍራ ሲናገር ስለ መንግሥተ ሰማያት አይደለም ነገር ግን ከሙታን የተነሳው ጌታችን ባደረገው ድል በዚህ ዓለም ሳለን ከእሱ ጋር ስላለን አንድነት ነው። ይህም የእግዚአብሔር በረከት ሙላት ያለበት ምድር በረከት ነው። የኤፌሶን መልእክት በአዲስ ኪዳን የሆነውን ሁሉ መጽሐፈ ኢያሱ ደግሞ በብሉይ ኪዳን እንደሆነ ብናስተውል የመጽሐፈ ኢያሱን እውነተኛ ምስጢር እንድንረዳ አምናለሁ። ይህንንም በእግዚአብሔር ቃል ብቻ ልንፈርድ እንችላለን። ስለዚህ በዚህ የመክፈቻ ምዕራፍ የመጽሐፈ ኢያሱን ጠቅላላ ትርጉም ስንመረምር በምድረ ከናንና በኢየሱስ ክርስቶስ በጌታችን ላይ እያንዳንዱ አማኝ በተሰጠው በምድረ ደህንነት መካከል ያለውን ተመሳሳይነት እንድታስተውሉ እፈልጋለሁ። ከናን እግዚአብሔር ሕዝቡን ወደዚያ የሚመራበት ግብ መሆኗን በመጀመሪያ እናስተውል። በመደንዴኔው የቁጥቋጦ እሳት ውስጥ እግዚአብሔር ለሙሴ በተገለጠ ጊዜ እስራኤላውያንን ከምስር ባርነት የሚያወጣቸው ብቻ ሳይሆን ወተትና ማር ወደምታፈስ ምድር እንደሚያገባቸው ቃል ኪዳን ገብቷል። እግዚአብሔርም አለ፣ በግብፅ ያለውን የሕዝብን መከራ በእውነት አየሁ፣ ከአስገባሪዎቻቸው ጭቆና የተነሳ የሚያል ፈልቁትን ጩኋታቸውን ሰማሁ ስቃቸውንም አውቅ ያለው ከግብፃውያንም እጅ አድናቸው ዘንድ ከዚያችም አገር ወተትና ማር ወደምታፈሰው አገር ወደ ሰፊቱና ወደ መልካሚቶ ወደ ከናናውያን፣ ወደ ኬጥያውያን፣ ወደ ፌርዛውያን፣ ወደ እያውያንም ወደ እያቡሳውያንም ስፍራ አወጣቸው ዘንድ ወደድ ወረዲው ዘጸአት ሶስት ሰባት ስምንት። በሌላ አነጋገር ከግብፅ መውጣት በከናን ለሚያገኙት ተድላ መሰናዶ ነው። ፋሲካው የደሙ መፍሰስ፣ የቀይ ባህር መሻገርና የፈርዖን ሰራዊት መደምሰስ በከናን ወዳለው የረፍት ስፍራ የማይመሩ ከሆነ ከንቱ ልፋት ናቸው። ደግሞም እግዚአብሔር ለአብርሃም የሰጠው ተስፋ የሚፈጸመው ርስታቸው የሆነችውን ከናንን ሲወርሱ ብቻ ነው። ሎጥ ከተለየው በኋላም እግዚአብሔር አብርሃምን አለው፣ ዓይንህን አንሳና አንተ ካለበት ስፍራ ወደ ሰሜንና ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ ኢ የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም ይሰጣል። ዘርህንም እንደ ምድር አሸዋ አደርጋለሁ። የምድር አሸዋን ይቆጥር ዘንድ የሚችል ሰው ቢኖር ዘርህ ደግሞ ይቆጠራል የተነሳ በምድር ተነሳ በምድር በርዝመቷም በስፋቷም ሂድ እሷንም ላንተ ሰጣለሁና ዘፍጥረት 13 14 እስከ 17። በአዲስ ኪዳንም በብዛት ተጽፎ የምናገኘው ስለ አጢአተኛና ስለሚገባው ንሳ ሳይሆን ቅዱሳንን ወይም ምእመናንን ፍጹማን ለማድረግና የቅድስና ኑሮ መንገድ ለመግለጽ አይደለምኒ የሃይማኖታችን መሰረት የሆኑት አዲስ ልደትና ጽድቅ በላያቸው የሚገነቡትን ቅድስናና ንጽህና ለመሸከም እንዲችሉ ጥልቅና ጽኑ የሆነው ተጥለዋል። ጳውሎስ በሮሜ ስምንት ሰላሳ እንዲህ ይላል፣ አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው ያጸደቃቸውንም እነዚህን ደግሞ አከበራቸው። የተገዙ የግል ጥሪቶች ጥሪቶቹ እንዲሆን ተዋጀን፣ እንድንቀደስና እንድንከብር ጸደቅን፣ እንድንገነባ ደግሞ ወጣን። ሆኖም የሚበዙት ክርስቲያኖች የጎደላቸውና በበረሃው ኑሮ በቃን ባዮች የጸደቁ ነገር ግን በክርስቶስ በተሰጣቸው ርስት ያልተደሰቱ አይደሉም። የተወደዳችሁ አንባቢያን ይህን መጽሐፍ ማንበብ ከመጀመራችሁ በፊት የራሳችሁን የክርስቲያንነት ኑሮ በጥንቃቄ እንድትመረምሩ እጠይቃችኋለሁ። በመሸነፍ ምድረ በዳ ናችሁን ወይስ በድል አገር ናችሁ? ኑሯችሁ ከጨለማ ስልጣናት ጋር የማያቋርጥ ትግልና መሸነፍ ያለውን ነውን፣ ወይስ ከሞት በተነሳው ጌታችን የሚመራ ሁል ጊዜ ድል የምታደርጉበት ነው? በተጨማሪም በመጽሐፈ ኢያሱ የመጀመሪያው ምዕራፍ የመክፈቻ ቁጥሮች እንደ ተጻፈው ሕግ ወደ ከነአን ሊያገባቸው እንዳልቻለ ልብ አድርጉት። ባሪያዬ ሙሴ ሞተዋል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ይህን ዮርዳኖስን ተሻገሩ። ሕግ የእግዚአብሔርን ተስፋ ከቶ ሊወርስ አይችልም። ይህም ስለተባለ ሕግ ጉድለት አለው ማለት አይደለም። ነገር ግን ስለ ሰው የተፈጥሮ ደካማነት ተስፋውን አይወርስም። ሙሴ የሕግ እንደ ራሴ ነው። ስሞትም ኃይሉ አልተነቅ አልተቀነሰም አይኖቹም አልደከሙም። በመንፈስ ቅዱስ አዲስ የተወለደ ሰው ሁሉ ስሜት አለመሆኑን የማምንበት አንድ ነገር አለ። ያውም ሐዋርያው ጳውሎስ ወደ ሮሜ ሰዎች ምዕራፍ ሰባት ስጽፍ የእግዚአብሔር ህዝብ ሕግ ጻድቅ ነውና ጻድቅ ቅዱስና በጎ መሆኑን ያምናል። ነገር ግን የእግዚአብሔር ሕግ የሚጠላ ሌላ ሕግ በብልቶቹ እንዳለ ያረጋግጣል። ይህ ክፉ ሕግ በውስጣችን መኖር የእግዚአብሔርን ሕግ እንዳንፈጽምና የተሟላ በረከቱ እንዳናገኝ ይቃወማሉ። የክርስቲያን ኑሮ አይነተኛ ማስረጃ የሆኑትን ሙሉ እረፍትና ማሸነፍን በውስጣችን በጽድቃችን ወይም በጸሎትና በጾም ብን ቢሆንም ልናገኝ አንችልም። ክርስቲያን ከታች ወደ ላይ ወደ ድል የሚሰራ ሳይሆን ከድል ወደ ታች ይሰራል። የምንታገለው ወደ ድል ለመድረስ አይደለም፣ ነገር ግን ስለ ክርስቶስ መስቀልና ባዶን ስላስቀራው መቃብር በድል ውስጥ ቆመናል። ደግሞም ወደ ከነአን የማስገባት ኃላፊነት የተሰጠው ለአንድ ባለ አደራ ነው። እግዚአብሔርም ኢያሱን እየደጋገመ ተናገረውና ለሕዝቡ የታሰበው ለእርሱ አደራ መስጠቱን አስረዳ። አንተና ይህ ሕዝብ ሁሉ ተነስታችሁ ይህን ዮርዳኖስን ተሻገሩ ለሕዝቡ በከነአን የሚገኝ ሁሉ ባደራ ስም በኢያሱ እጅ ተደርጓል። እያንዳንዱ ነገድ ድርሻውን ለመቀበል ሲመጣ የመሬቱ መከፋፈልና መመደብ የእርሱ ኃላፊነት ነው። ይህ በጌታ ኢየሱስ ክርስቶስ በክትትል በትክክል የተፈጸመ አይደለምን? መንፈሳዊ በረከት ሁሉ በእርሱ እጅ ተሰጥቶልናል። እኛ እስከምንቀበለው ባደራ ይጠብቀልናል። በጌታ ኢየሱስ ክርስቶስ የማይገኝ እግዚአብሔር ያዘጋጀልን ሌላ ምንም የለም። በዲያብሎስ ኃይል ላይ ስልጣን ሊሰጠን ስልጣን ሁሉ ተሰጥቶታል። ከሙላቱ ሁሉ እንድንቀበል ጌታ ኢየሱስ ክርስቶስ ጸጋና እውነት የሞላው ነው። በጴንጤቆስጤ ኃይልን ለራ ኃይል ራሱን ሊያስፈስስልን ሊያፈስልን የመንፈስ ቅዱስ ተስፋ ተቀበለ። ርስታችንን በእምነት ስንጠይቀው ሊያድለን ማናቸውንም ነገር ባደራ ስም ይዞልናል። መጽሐፈ ኢያሱ አንድ ሶስትና አራት የሚለውን አስተውል። የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። መላው አገር ተሰጥቷቸዋል። ነገር ግን ጠላትን አስወጥተው የያዙትን ብቻ ሊወርሱ ይችላሉ። ክርስቲያንነታችንን ወይም የወንጌል አስተማሪ መሆናችንን ማወቅ ብቻ በቂ አይደለም። እያንዳንዱን በረከት መጨበጥ አለብን። ተላላቅ የሚባሉ ቅዱሳን በብዛት የሚቀበሉ ናቸው። በእምነት ተቀብለን በኃይሉም እንደምንኖር እንመን። ንስሐ በገባሁና በአመኑ ጊዜ ክርስቶስ ከነሙላቱ የግሌ ሆኗል። ነገር ግን ከእነሱ በሃይማኖት የተቀበልኩት ብቻ ሀብቴ ሊሆን ይችላል። በመጽሐፈ ኢያሱና በአዲስ ኪዳን መጽሐፍት መካከል ያለውን የሐሳብ አንድነት ጥናት ስንቀጥል ከምስክር የወጣው ትውልድ ከነአንን ሳይደርስ በምድረ በዳ እንዳለቀን አስተውል እያሱና እናስተውል ካሌብ ብቻ ወደ ተስፋው ምድር ገቡ። እነዚህ ነገሮች ዛሬም ይደረጋሉ። በእውነትም የዛሬቱ ቤተ ክርስቲያን ታሪክ ይኸው ነው። የዘመናችን አብያተ ክርስቲያናት ሁኔታ የእግዚአብሔርን ልብ ማሳዘንና ማቁሰል ሆኗል። ቀራንዮና ባዶ መቃብር ያደረገው ጌታና ጴንጤቆስጤ ምን እንደሆኑ ብናውቅም ቅሉ ዛሬ አብዛኞቹ ክርስቲያኖች ለሥጋ ምኞት በመገዛት በዓለማዊነት በአጢአተኛነት ይጠፋሉ። ሐዋርያው ጳውሎስ ስለ እነርሱ ነገር ግን ይድናሉ ከእሳትም እንደሚድኑ ይላል። እግዚአብሔር በፍጹም ልባችሁ ልባቸው የተከተሉ ኢያሱን ካሌብን የሚመስሉ አልፎ አልፎም አይታጡ። ቃሉ ግን አንተና የሕዝብ ሁሉ ተነስታችሁ ይህን ዮርዳኖስን ተሻገሩ ይላል። መቼም ቤተ ክርስቲያን ወደ በረከት አገር ወይም እውነተኛ መንፈሳዊ ኑሮ የማትገፋበት ምክንያት አላት። መጽሐፈ ኢያሱን እና የአዲስ ኪዳን መጽሐፍትን ስናነጻጽር በከነዓን ኃያላ ጠላቶች እንደነበሩ እናስተውል። የብረት ሰረገሎችና ጽኖ ምሽግ ያሏቸው ሰባት ነገስታት በከነዓን ነበሩ። በጌታችን በኢየሱስ ክርስቶስ ያለን ሙሉ በረከት ደህንነት ያለው አገራችን ማለት ለክርስቶስ የተሰጠ እውነተኛው የክርስቲያን ሕይወት እንዲሁ ከውጊያና ከጠላቶች ነጻ የሆነ አይደለም። በኤፌሶን መልእክት ስድስተኛው ምዕራፍ የሚገኘው የአገሩምና ድንቅ ደንቅ ክፍል የምእመናንን ጦርነት ሁኔታ በጥሩ ያስረዳል። መጋደላችን ከስጋና ከደም ጋር አይደለምና፣ ከአለቆችና ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር፣ በሰማያዊ ስፍራ ካለ ካላ ክፋት ካሉ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ ስለዚህ በክፉ ቀን ለመቃወም ሁሉም ፈጽማችሁ ለመቃወም እንድትችሉ የእግዚአብሔርን እቃ ጦር ሁሉ አንሱ። ለክርስቲያን ኑሮ አስፈላጊ የሆነው ሙሉ በረከት ለተራቡት፣ ለሚመኙትና ሊያገኙትም ለሚለምኑ ሁሉ ካልሆነ አይሰጥም። እርግጥ ነው እግዚአብሔር በመንፈሳዊ በረከት ሁሉ በሰማያዊ ስፍራ ወይም የተቀደሰ ኑሮ ባርኮናል። እነዚህም በረከቶች ያሉት በሰማያዊ ስፍራ ነው። ወደዚያም ቦታ ሰይጣን ክፉውን ፍለጻ ሁሉ ይወረውራል። ክርስቲያን በረከትን ካልፈለገና ካልተመኘ እግዚአብሔር አይባርከው የምንፈልገው ጥቂት ከሆነ እግዚአብሔር ሙላቱን በገበታ አድርጎ እንድንመገብ አይጋብዘንም። የምናደርገው መንፈሳዊ ውጊያ ሁሉ የሚገጥሙንን ጠላቶች ሁሉ የኛ ኢያሱ ወይም ክርስቶስ ድል እንዳደረገልን በማመን በጌታችን በኢየሱስ ክርስቶስ ያለ ርስታችንን እንድንረከብ ሰይጣን የሚያነሳብንን ሁሉ እንድንጋፈጥ እግዚአብሔር ለእያንዳንዱ ልጁ ይመኛል። ስለዚህ በዚህ ምዕራፍ ያወሳዋቸው በመጽሐፈ ኢያሱና በአዲስ ኪዳን መጻሕፍት መካከል ያሉ የሐሳብ መስማማት መጽሐፈ ኢያሱ ለእኛና ለሕዝብ ለብዙ ሰዎች እግዚአብሔር ለደህንነታችን ባዘጋጀው እቅድ ብዙ ሰፊ ስፍራ በመንፈስ ድል ማድረግ እንደሚቻል ወደ በረከትም የሚያደርሱ መንገዶች፣ አዲስ ምስጢሮች እንዳሉ ያብራሩልናል። መጽሐፍ ኢያሱ ለብዙዎቹ ተራ የታሪክ መጽሐፍ ነው። ነገር ግን ከላይ የተባለውን ብናስተውል ይህ መጽሐፍ የታሪክ መጽሐፍ መሆኑ ቀርቶ ነፍሱንና ሰውነቱን ለእርሱ በሰጠው ሰው በኩል እግዚአብሔር ምን ማድረግ እንደሚችል የሚገልጽ መጽሐፍ ይሆናል።